በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ዛሬ ከሶማሌ ክልል ፕሬዚዳንት ሙስጠፋ መሐመድ ጋር በክልሉ ሰላምና ጸጥታ እንዲሁም በልማት ጉዳዮች ላይ ተነጋግረዋል። የተለያዩ የልማት ተቋማትንም ጎብኝተዋል። በቦታው የሚገኘውን የአሜሪካ ድምፅ ራዲዮ ዘጋቢ መለስካቸው አመሀን ስለ ጉብኝቱ እንዲያብራራልን አነጋግረነዋል። መለስካቸው አማሃ እንግዲህ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ጅግጅጋን እየጎበኙ እንደሆኑ ገልጸልናል። አንተም እንግዲህ እዛው ያለኸው ስለዛ ጉዳይ ለመዘገብ ነው እና የጉብኝታቸው አላማ ምን ነበረ? እንግዲህ ከላይ እንደጠቀስነው የጉብኝታቸው አላማ በዚሁ በክልሉ በሶማሌ ክልል በተፈጠረው የሰላምና የጸጥታ ጉዳይ ላይ አዲስ በተፈጠረው ሁኔታ ላይ ብለመነጋገር ና እንዲሁም በዚሁ ክልል በሚገኙ ኢኮኖሚያዊ ልማቶች ጋር በተያያዘ ከፕሬዚዳንቱ ጋር ለመወያየት ነበረ ወደ ክልል የገቡት እና ዛሬ ጠዋት በአራት ሰዓት አካባቢ ወደዚሁ ወደ ክልሉ ጽህፈት ቤት ገብተው ከፕሬዚዳንቱ፣ ከክልል ፕሬዚዳንት አቶ ሙስጠፋ መሀመድ ጋር ተዋይተው ነበረ ውይይታቸውን ጨርሰው ሲወጡ ለጋዜጠኞች በጋራ መግለጫ ሰጥተው ነበረ እና እንደተነገረን ከሆነ ይሄ ጉብኝታቸው በሁለት ወር ውስጥ አምባሳደሩ ለሁለት ጊዜ መጎብኘታቸው ነው የሚኑ ክልል እና በዚሁ ያደረጉት ንግግር እንግዲህ እነሱ እንዳያካፈሉም ከሆነ ወይ ንግግራቸው በጠቅላላ ንግግራቸው ሁለት ያተኮረው በኢኮኖሚ ጉዳዮች ላይ ዩኤስ አይዲ ሆነ ሌሎችም የዩናይትድ ስቴትስ መንግስት አካላት የሶማሌ ክልልም እንዴት ሊረዱ እንደሚችሉ ያለውንም የስራ ምንበው በአሁኑ ጊዜ ምንም እንዳይመስል ተናግረው ብዙ በህዝቡ ነገር ላይ ልክማ ብዙ ነገር ላቀር ነው። እንግዲህ ተነገሩም አምባሳደር ሬይነር እና የሶማሊያው ክልል ፕሬዚደንት ስለ አካባቢው ሰላም ስለተፈናቀሉትና ጉዳት ስለደረሰባቸው ሰዎች የተናገሩት ነገር ያለ ይመስልሃል? በዚህ ጉዳይ ላይ ዝርዝር ነገር ከአምባስደሩ አልሰማንም። ነገር ግን ቪኦኤ ራሱ ለክልሉ ፕሬዚዳንት ይሄን በተመለከተ ጥያቄ ያቀረብኩላቸው ነበር። ጥያቄ ሆኑ ነው ብዙ ጊዜ ለሚሰ ለሚሰማው ጉዳት የደረሰባቸው በንብረትም በአካልም እንዲሁም በህይወት የተደረሰባቸው ዘመዶቻቸው ማለት ነው ትራንስፖርት አስተካክል እስካሁን ድረስ የሚል ኢትዮጵያ ላይ ሰታላቸው ይህም በተመለከተ የሚመርጋቸኋል የሚል ጥያቄ ጠይቻቸው የክልሉ ፕሬዚዳንት ይህም በተመለከተ ለቪኦ እንደተናገሩት ከሆነ በአሁኑ ጊዜ በሀገሪቱ በተለያዩ ስፍራዎች ተመሳሳይ ግጭቶች እየደረሱ ብዙ ጉዳቶች በንብረትም፣ በሰው አካልም፣ በህይወትም እየደረሰ ነው እና መንግስት ስለዚህ ሁሉ በአንድ ጊዜና በአንድ ወቅት ካሳ ሊከፍል አይችልም ወይም ካሳ ሊሰጥ ሊከፍል አይችልም እና ይህም በተመለከተ ብዙ ችግር አለ። ብዙ ውይይት ይካሄዳል። ወደፊት ቢሆንና በሶማሌ ክልል በተለየ ሁኔታ የደረሰ ጉዳት ስለሆነ እንደሌላው እርስ በእርስ አንዱ በሌላ ላይ የተደረገ ሳይሆን የመንግስት አካላት ሆን ብለው የፈጣ ስለሆነ በተለየ አቅጣጫ ነው የምንመለከተው። የደረሱ ጉዳት በስፋት እየመረመድ ነው፣ በስፋት እየተመተኑ ስለሆነ በአሁኑ ጊዜ ያን አጥንተን እንዴት ያለ ካሳ በመሳስ እንደምንችል አውቀናል፣ አጥንተን ጨርሰናል። ወደ ተግባር የምናሸው ከዚህ በኋላ ብለል አምባሳደር ሬይነር የልማት ተቋማትን እንደጎበኙ ተገልጸዋል። እና እስቲ ዝርዝርን ብታብራራልን። የልማት ተቋማትን በተመለከተ ጅጅጋ ኤክስፖርት ስሎተር ሀውስ ወይም ጄሻ ተብሎ በሚታወቅ ለውጭ ገበያ ስጋ አቅርቦት የሚውል እድ የሚታወልበት የሚሆም ይሄ ኃላፊነቱ የተወሰነ የግል ማህበር የተቋቋመ እንደሰማሁት ከሆነ ትውልደ ኢትዮጵያውያን በሆኑ የዲያስፖራ አባላት መውጠብያ አለው። ይህም የሚገኘው ከጅጅጋ ከተማ ወደ ሀረር መሄጃ መንገድ ወጣ ብሎ ከፋን በምትባል አነስተኛ ከተማ ዳርቻ ላይ የተመሰረተ ነው። ጤራው በአሁኑ ጊዜ እርድ ጀምሮ ወደ ኩዌት እየላክ እንደሆነ ተናግረዋል፣ የድርጅቱ ሊቀመንበር ማለት ነው። ከዚያም በተረፈ በዚህ አካባቢ እንግዲህ ህዝቡ አርብቶ አደር በመሆኑ እንደዚህ ያሉ ኢንዱስትሪን፣ ንግድንና እርባታን ወይም ደግሞ ግብርናን የሚያያዙ ተግባራት ወይም ተቋማት በእጅጉ አካባቢውን ሊጠቅም እንደሚችል አስረድተዋል። በትክክልም በአሁኑ ጊዜ ብዙ ህዝብ በዚህ ረገድ እየተጠቀም እንደሆነ አስረድተዋል። ነገር ግን ያለው ተግዳሮት የአካባቢው እንስሳት በአብዛኛው የቁም ከብቶች፣ የቁም እንስሳት ወደ ውጭ በኮንትሮባንድ ከፍ ባለዋል ነው ስለሚሸጡ ከዚህ ውድ ዋጋ ጋር መወዳደር አለበት። ይሄ ድርጅት በዚህ ረገድ ከፍተኛ ውጪ እያወጣ ነው ብለዋል። ከዛ በተረፈ ደግሞ እንግዲህ በአካባቢ በየጊዜ የሚከሰተው ድርቅ ለምግብ አቅርቦት ማለትም ለመኖ አቅርቦት በእንስሳቱ በጣም አስቸጋሪ ሁኔታ ያሰራል። ያም ሆነ እንግዲህ ያለን ተግዳሮቶች ተቋቁሞ በከፍተኛ ውጤት ሊገኝ የሚችል እንደሆነም አስረድተዋል። ከዛ በተረፈ ወደ ሁለተኛው ጉብኝታቸው የሄዱት በርወቆ የተሰኘ የወተት ማቀናበሪያ ድርጅትን በመጎብኘት ነበረ። ሁለት ባለስልጣናት ናቸው። ይህ የምንጎበኙት ይሄ ድርጅት ወተቱን የሚያገኘው እንደነገሩን ከሆነ ከአካባቢው ከሚገኙት አራት የህብረት ስራ ማህበራት ነው። በዚህ ረገድም ህዝቡ፣ አካባቢው ህብረተሰብ በእጅጉ ተጠቃሚ ሊሆን እንደሚችል ነው የነገሩን። መለስካቸው፣ በጅጅጋ ያለው ሁኔታ ምን ይመስላል? በተለይ የሰላም ሁኔታ አንተ በታዘብከው መሰረት ምን ይመስላል ጅጅጋን በትክክል ስርጭት ብዙም ያላውቃትም ጥጌት ነው የማውቀው ይሁን እና፣ በፊት ካየሁት በጣም በብዛት ህዝቡ ከፍ ብለዋል። ቆጥሮ ማለት ነው እንደሚታየኝ ከዚህ ቀደም ከወራት በፊት በስፍራ ተከስቶ የነበረው የሰላምና አለመላዊ ያጋቸው የነበረው ግጭት ተጽዕኖው እንዳለ ይታወቃል። ብዙም ሰዎች ይናገራሉ። አሁንም ቅድም ከላይ እንደተነጋገር ነው ጉዳት ደርሶባቸው የነበሩ ተቋማትን ግለሰቦችን፣ እንዳሉ እና አሁንም ያ መንፈስ ያ ውጥረት የነገተ ነው ባይባልም ስሜት እንዳለ ይናገራሉ። ይሁንና በጊዜ የተሻሻለ እንደሆነ እምነትም እያሳገረ እንደሆነ ህዝቡ የነገሩኝ ሰዎች አሉ። ከዚያ በተረፈ ግን በእውነት የሰማነውን እንግዲህ ያየነውን እንኳን ግን የሰማነው